ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘ ድርጅት በሚቀጥለው ዓመት እንደሚካሄድ በሚጠበቀው ሀገር አቀፍ ምርጫ ምቹ ሁኔታ ለመፍጠር የብሔራዊ መግባባት ፕሮጀክት ተቀርጾ እንቅስቃሴ መጀመሩን አስታውቋል። ለዚህም በአከራካሪ ዋና ዋና ብሔራዊ ጉዳዮች ላይ የውይይት መድረኮችን እንደሚያዘጋጅ ኃላፊዎቹ ገልጸዋል። መለስካቸውም አዘርዝሩን ይዟል። በዩናይትድ ስቴትስና በኢትዮጵያ ሕጋዊ እውቅና እንዳለው የገለጸው ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘው ድርጅት በሚቀጥለው ዓመት የሚካሄደውን ምርጫ ታሳቢ በማድረግ አይዲያ ወይንም ኢንተርናሽናል ኢንስቲትዩት ፎር ዴሞክራሲ አንድ ኤሌክቶራል አሲስታንስ ኢንተር አፍሪካ ግሩፕ እና ከአውሮፓ ሕብረት ጋር በመተባበር በኢትዮጵያ ውስጥ በብሔራዊ መግባባት ዙሪያ ያተኮረ ፕሮጀክት ቀርጸው እንቅስቃሴ መጀመሩን በተለይ ለመገናኛ ብዙሃን ሠራተኞች ባዘጋጀው መድረክ አስረድተዋል። ፕሮጀክቱ በአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ጉዳዮች ላይ ተጽዕኖ በሚያሳድሩ አከራካሪ ጉዳዮች ላይ ብሔራዊ መግባባት እንዲፈጠር ዓላማ ያለው ነው። የፕሮጀክቱ ዋና አስተባባሪ አቶ ጋረደው አሰፋ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል። በአጭሩ ሁሉንም ያካተተ ዲያሎግ ማድረግና ኤቪደንስ ቤዝድ እንዲሆን ዲያሎጉ በጥናት ላይ የተመሰረተ ሆነ የሀገርን ሰላም ሊያመጣ በሚችል ሁኔታ ፖለቲካውን፣ ኢኮኖሚውን አገራዊ መግባባት፣ አገራዊ ስምምነት፣ የአገር ሰላም በሚያመጣ መንገድ ማስተካከል ማለት ነው። ደ ኦብጀክቲቭ ማለት ነው። በአጠቃላይ መድረኮቹ ሁሉን አካታችና በእውቀት እና ምርምር ላይ የተመሠረተ ውይይት የሚካሄድባቸው እንደሆኑም አዘጋጆቹ ይናገራሉ። በእነዚህ መድረኮች አማካይነት በሚካሄዱ ውይይቶች ከምርጫው በፊት ሊኖሩ የሚችሉ መራርነትና አደገኛ ግጭቶችን ለማስወገድም ያለሙ ናቸው። የኢንተርናሽናል ሪቫይቫል ሚኒስትሪ ዋና ሥራ አስፈጻሚ ሬቨረንድ ዳንኤል ጣሰው ይህንን አብራርተዋል። ሁሉን አካታች በእውቀት ላይ የተመሠረተ ብሔራዊ የመግባባት ውይይት ይላል እና እንድትይዙልን የምንፈልገው አንዱ ሁሉን አካታች እንደሆነ ነው። ሁሉን አካታች ማለት ኦል ኢንክሉዚቭ ማለት ነው እና ሪሊ የሰላምና የእርቅ ኮሚሽን መሪዎች ምናሉ? በመንግስት ላይ ቅሬታ ያላችሁም ሰዎች እኛ ልንሰማችሁ ዝግጁ ነን እና ኑና አግኙን፣ የተለያየ ቅሬታ ያላችሁ ሲሉ ሰምቻለሁ። ስለዚህ ማንኛውም ማይኖሪቲ ማጆሪቲ፣ ፕሮ ጋቨርንመንት፣ አንታይ ጋቨርንመንት የዚህ ውይይት ተካፋይ ይሆናሉ። ማንም አይቀርም በራሳቸው ፈቃድ ካልቀሩ በቀር እኛ ሁሉንም የምንጋብዝበት ነው የሚሆነው ማለት ነው። ሬቨረንድ ዳንኤል ከዚህም በተረፈ አሁን በሀገሪቱ ከሚታየው የሰላምና ግጭት ሁኔታ በመነሳት ይመስላል የሲቪክ ማህበረሰብ ድርጅቶችና የሃይማኖት መሪዎች ሊኖራቸው ይገባል ያሉትን ድርሻም አንስተዋል። በተለይ ደግሞ ሲቪክ ሶሳይቲዎች እንደኛ አይነት ሲቪክ ሶሳይቲዎችና የሃይማኖት ተቋማት አሁን ባጠቃላይ ባለው በአገሪቷ ሁኔታ ውስጥ የማግባባትና የማቀራረብ ስራ መስራት ያለባቸው ሲቪክ ሶሳይቲዎችና የሃይማኖት ተቋማት ሶስተኛ አካል ሆነው እንግዲህ ገለልተኛ የሚለው ቃል ትንሽ አከራካሪ ነው ለሰላምና ለፍትህ ገለልተኛ አይደለንም። ያለ አድሎ ለማንም ሳያዳሉ ሲቪክ ሶሳይቲዎችና የሃይማኖት ተቋማት በዚህ ሰዓት ከፍተኛ ሮል መጫወት ይኖርባቸዋል ማለት ነው። ኃላፊዎች እንዳስታወቁት በዚህ ፕሮጀክት አማካኝነት እውን ለማድረግ የተፈለገው ከምርጫ በፊትና በኋላ ፍትሃዊ፣ ተአማኒና ሰላማዊ የምርጫ አካሄድን ማረጋገጥ፣ በመጨረሻም አገር አሸናፊ እንዲሆን ማድረግ ነው። La America Dims Radio Ka Addis